በመላው ዓለም ተከስቶ ያለውን የኮቪድ-19 ወረርሽኝ ተከትሎ ከሃምሳ በላይ የሆኑ ኢትዮጵያውያን አውስትራሊያውያንና ትውልደ ኢትዮጵያውያን ኦስትራሊያን ቤዝድ ኢትዮጵያን ሪሰርቸርስ ኔትወርክ ወይም በመጻረ ቃል አጠራሩ አብረን የሚል የምርምር ቡድን መስርተዋል። ከመስራቾቹ መካከል ዶክተር ዮሐንስ ክንፉ በካምብራ ዩኒቨርሲቲ የሉላዊ ጤናና ምጣኔ ሀብት መምህርና ተመራማሪ አዜብ ገብረስላሴ በኒው ሳውዝ ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት ሶስተኛ ዲግሪ ተማሪ ተማሪና ተባባሪ ተመራማሪ ይገኙበታል። ኢትዮጵያ ውስጥ እየተዛመተ ያለውን የኮቪድ-19 ወረርሽኝ ለመከላከልና ለመቆጣጠር የምርምር አስተዋጽኦአቸውን እንደምን ሊያበረክቱ እንዳሰቡና የምርምር ቡድናቸውን ተልእኮና ግቦች እንደምን እንደሚለኩ ላነሳ ነው መጠይቅ ዶክተር ዮሐንስ ክንፉ በቀዳሚነት ምላሽ ይሰጣሉ። ከሳሁን፣ ወደ ጥያቄው ከመግባቴ በፊት በቅድሚያ ላመሰግን እወዳለሁ። ድሉን ስለሰጠን የአውስትራሊያን ቤዝድ ኢትዮጵያን ሪሰርችስ ኔትወርክ ወይም ደግሞ እንዳልከው በምህጻረ ቃሉ ኤቢአርኢኤን። አብረን የእሱ ሀሳብ መሸራሸር የጀመረው ኮቪድ የተባለው ቫይረስ በዓለማችን በስፋት መሰራጨት በሚጀምርበት ጊዜ እና በተለያዩ ሀገር ያሉ የስራ ጓደኞቻችን ሀገራቸውን በተመለከተ ነገር ማሰብ በጀመሩበት ጊዜ የአለም የመንግስታትም ምን ናርግ የሚለው ትልቁ ጥያቄ ዋናው መነጋገሪያ ነጥብ በሆነበት ጊዜ እዚህ አውስትራሊያ የምንገኝ ኢትዮጵያ የመጣን ተመራማሪዎች እና ፒኤችዲ ተማሪዎችም አንድ ላይ ምን እናርግ የሚለውን ነገር ለመነጋገር በርቸዋል በሆነ ለመነጋገር ተገናኘን። ይህንን በምናስብበት ጊዜ ምንድን ነው የችግር ሁኔታ ስናየው የሚያስፈልጉ የተለያዩ ነገሮች አሉ። ቫይረሱን ሁኔታ አግባቡ ለመመለስ አንድ የሚያስፈልገው እውቀት ነው። ሁለተኛ የሚያስፈልገው ገንዘብ ነው። ሶስተኛ የሚያስፈልገው ደግሞ ይህንን ኢኒሽቲቭ በአንድ ላይ የሚያሰባስብ መንግስታዊ የሆነ ሀይል ነው ማለት ነው። እና እኛ ራሳችንን ስናየው ቤዚክሊ የእኛ ትልቁ ኮምፓራቲቭ አድቫንቴጅ ያለው እንግሊዝኛ በመጠቀም ይቅርታ፣ የእውቀት ላይ ነው ማለት ነው። ስለዚህ ምን አደረግን ማለት ነው። በእውቀታችን ሌላው እንዳለ ሆኖ የሚደረገው ኮንትሪቢሽን እንዳለ ሆኖ በእውቀታችን አንጻር ምንድን ነው የምናደርገው? እና እኛ ያለን ትልቁ ነገር እውቀትና ልምድ ነው ማለት ነው። ስለዚህ ያንን እንዴት በሽታውን በሀገራችን የሚደረገውን ሁኔታ ልንረዳ እንችላለን ከሚለው አንጻር ነው እንግዲህ የተሰባሰብ ነው ማለት ነው። በዚህ ነው እንግዲህ መሰረቱ ይሄ ነው። አላማውን ምንድን ነው? አላማው የአጭርና የረጅም ጊዜ ያለው ማለት ነው። የአጭር ጊዜ አላማው እውቀታችንን መሰረት አድርገን የተለያዩ የእውቀት ግብዓቶችን ለማበርከት ነው። እንግዲህ አጭር ጊዜ አላማው ለረጅም ጊዜ ግን አላማው እዚሁ አልስራያ ውስጥ ያለ ነው። ራሳችንን በማገናኘት የሚኖረው ጥቅም አለ። ደግሞ አገር ቤትም ደግሞ ካሉ የጥናት ኢንስቲትዩቶች እና ሌሎች ግለሰቦች ጋር ደግሞ የሚኖረውም ጥቅም አለ። ስለዚህ ይሄ ነው እንግዲህ አጭርና የረጅ ጊዜ አላማው። አዜብ አሁን ዶክተር ዮሐንስ እንዳነሱት የአጭርና የረጅም ጊዜ ተልእኮዎቹን እንደምንስ ሊስተሰባሰቡ እንደቻላችሁ ተጠቁመዋል። ይህንን አጭርና የረጅሙን ጊዜ ሳይንቲፊክ ፎረሙን ተልእኮዎች በምን መልኩ ነው ግባቸውን እንዲመቱ የምታደርጉት? ጤቱን ልትመዙ ነው የምትችሉት? ካስ አሁን በጣም እናመሰግናለን በእኔና በእኛ ውስጥ ባሉ አባላት ስም ወደ ጥያቄ ስመጣ ዋናው አላማችን የነበረው ስንገናኝ በእውቀታችን ባለን ልምድ በምን አይነት መልኩ አገራችን መጥቀም እንችላለን የሚለውን ይዘን የተነሳ ነው። አሁን ካለው ወረርሽኝ ስራ ላይ ምን አይነት ድጋፍ መስጠት እንችላለን የሚለውን ነገር ነው አስበን የተነሳ ነው እና ከሁለት ወር በላይ ፈጀ ውይይቶችን ካደረግን በኋላ አሁን የደረስንበት ደግሞ ምን አይነት ስራ ይዘን እንወጣለን ብለን ስናስብ በአጭር ጊዜ ያሰብነው ነገር ሳይንቲፊክ የሆነ ፎረምን አዘጋጅተን የተለያዩ ባለድርሻ አካላትን ጋብዘን የተለያዩ ተሳታፊዎችን ጋብዘን ይሄንን ወደ ህብረተሰቡ ወደ የሚመለከተው አካል ይሄንን የሚተገብር አካል ማድረስ የሚል አንድ አላማ አለን። በኋላ በደንብ አነሳዋለሁ። ሁለተኛው ከዚህ ጋር ተያይዞ የረጅም ጊዜ እቅዶችም አሉን። ዋናው እና ትልቁ ነገር እዚህ ያለነው ኢትዮጵያን ሪሰርቸሮች ወይ ደግሞ ተመራማሪዎች ከኮቪድ ጋር ብቻ ሳይሆን ከዛ ቀጥሎ ላሉ የጤናና የማህበራዊ ችግሮች በምን አይነት መልኩ ነው ሀገራችንን መደገፍ የምንችለው የሚለውን በሰፊው እያሰብን ይሄንን ኔትወርክ ይሄንን መሰባሰብ ደግሞ እያሰፋን የተሻለ ስራ የተሻለ የራሳችንን አስተዋጽኦ ለማድረግ አስብን የተነሳ ነው። እንግዲህ ዶክተር ሀንስ አሁን በአዜብ በኩል እንደተነሳው በቅርቡ ሳይንቲፊክ ፎረም ለማዘጋጀት እቅድ እንዳላችሁ ተናግረዋል። ይህ በምን መልኩ ነው የሚካሄደው? አመሰግናለሁ። ከሳውን እንደገና ይህንን በምናስብበት ጊዜ እንዳለው ጥናት ማዘጋጀት ነው እና ጥናቱ እንግዲህ በሽታው ወይም ወረርሽኙ የተለያየ ተጽዕኖ እና የተለያየ ገጽታ አለው። በመጀመሪያ ደረጃ እኛ ያሰብነው ማለት ነው ምክንያቱም ይሄ ጥናት የመጨረሻ ነው ማለት አይደለም። በተከታታይ ለምናቀርባቸው ጥናቶች እንደ መጀመሪያ መነሻ ነው እና ደግሞ ከጊዜውም አንጻር በሽታውም የተስፋፋ ስለሆነ በፕራዮሪቲ አኳያ መቅደም አለባቸው ያልነውን ነው አራት ነገሮች ላይ ነው እንግዲህ ፎከስ ለማድረግ ያሰበው የአሁኑ የሚመጣው ቨርቹዋል ኮንፈረንሱ የመጀመሪያው የጥናት ኤሪያ ወይም ደግሞ ቴማቲክ ኤሪያ በእንግሊዝኛው ምንድን ነው ማለት ነው፣ የበሽታው ስርጭትን ከጊዜና ከቦታ አንጻር መመልከት ነው። ይሄ ማለት ምንድን ነው? ለምሳሌ የበሽታው ሁኔታ በመጪው በመጪው አንድ ሁለት ሶስት ወር ኢትዮጵያ ውስጥ ምን ይመስላል የሚለውን ነው። ሁለተኛው ደግሞ ከዛው ጋር የተያዘው ምንድን ነው፣ የትኛው የኢትዮጵያ አካባቢዎች የበለጠ ተጠቂ ናቸው፣ በስርጭቱ በሞት አንጻር የሚለውን የሚመለከት ነው። ይሄ እንግዲህ በእንግሊዝኛው አገላለጽ ዲዚዝ ፕሮግሬሽን የሚለውን ቴማቲክ ኤሪያ የሚመለከት ነው። ሁለተኛው ደግሞ የምንለው በሽታው ምንድን ነው በመሰረቱ የሚያመጣው ተጽዕኖ ወይም ከምን ጋር የተያዘ ነው? በሽታው የሚያያዘው ከህይወትና ከመኖር ጋር የተያዘ ነው። ከላይፍ እና ከላይቭሊሁድ ማለት ነው። ስለዚህ ሁለተኛው ቴማቲክ ኤሪያችን ትኩረቱን የሚያደርገው የጤና ስርዓቱ በምን መልኩ መደራጀት አለበት፣ ይሄኛውን ችግሩን ሙሉ ለሙሉ ለመቅረፍ ባይሆንም የሚያመጣውን ተጽዕኖ በምን ያህል መልኩ ሊቀንሰው ይችላል የሚለውን ለመመልከት የሁለተኛው ቴማቲክ ኤሪያ ነው ማለት ነው። ሄልት ሲስተሙን እንዴት ሪኢንጂነር ማድረግ እንደሚቻል እና እንደሚያስፈልግና ምን ምን መደረግ እንዳለበት ከዚህኛው ጋር የተያያዘው ያው የመኖር ጉዳይ ነው ብያለሁ። የመኖሩን ጉዳይ ደግሞ ወረርሽኙ የሚኖረው ተጽዕኖ አለ። የተለያየ ኢኮኖሚክ እና ማህበራዊ ተጽዕኖ ይኖራል። በመጀመሪያው የኮንፈረንስ ላይ ትኩረት ልንሰጠው የምንፈልገው ከምግብ ጋር በተያያዘ ነው። የምግብ አቅርቦቱን በምን ያህል አይነት ሁኔታ አፌክት ሊያደርገው ይችላል የሚለውን አካባቢ ነው እና አራተኛው ኤሪያ ላይ ምንድን ነው በእንግሊዝኛ አገላለጽ ፋርማሲውቲካል ኢንተርቬንሽንስ የሚባለው ወይም ደግሞ መድኃኒት ላይ ተኮር ያደረገው በሽታውን የመከላከል ሁኔታ ምን ይመስላል የሚለው ላይ እና በዛ አካባቢ ያሉ የተሳሳቱ አመለካከቶች እና አንዳንድ ደግሞ ተስፋ የሚሰጡ የመድኃኒቶች አይነቶችን በሽታው ደግሞ በሌሎች የመድኃኒት አቅርቦቶች ላይ ተጽዕኖ ይኖሯል። ምክንያቱም አሁን በሀገሮች መካከል ያለው የትራንስፖርት ሁኔታ ስለሚስተጓጎል፣ ያ ደግሞ ጤና ስርዓቱም ላይ ተጽዕኖ አለው እና ይህንን አራት ኤሪያ ላይ ነው ማለት ነው አሁን ፎከስ የምናደርገው። አዜብ ፎረሙን የሚያዘጋጁት አስተባባሪዎች አንዱ አርሶ ኖት ና ፎረሙ እንዴት ና መቼ ነው የሚካሄደው? በዛ ላይ ስ ተሳታፊዎች ና ተጋባዥ እንግዶች ስ በምን መልክ ነው ተዘጋጅተው ያሉት? አመሰግናለሁ ካሳሁን። ዋናው የታሰበው ነገር ምንድን ነው የመጀመሪያው ስራችን በቨርቹዋል ፎረም ወደ ተለያዩ ባለድርሻ አካላት በተለይ ደግሞ በጤናው ላይ የሚሰሩ የጤና ባለሙያዎች፣ እነዚህ ፈጻሚ አካላት፣ እንዲሁም ደግሞ ሌሎችም ይህንን ነገር መስማት የኢትዮጵያ የኮቪድ ስርጭቱ ምን ይመስላል፣ በምን አይነት መልኩ መከላከል አለብን፣ ምን አይነት የጤና የኢኮኖሚና የሌሎች ተጽዕኖዎችን ያመጣል የሚለውን ነገር መስማት ለሚፈልግ ሁሉ ይሄ ፎረም ክፍት ነው የሚሆነው ማለት ነው። ነገር ግን በቅድመ ዝግጅት አንጻር ካነሳሁኝ የመጀመሪያው እንግዲህ ትልቁ ነገር መስራት ከምንችላቸው አጋር ድርጅቶች ጋር ያለን ስራዎች በተሳካ መልኩ እያጠናቀቅን ነው ማለት እችላለሁኝ። በጣም ማመስገን ፈልጋለሁ። አንደኛም ከኢትዮጵያ ሳይንስና የከፍተኛ ትምህርት ተቋም ጋር ግንኙነት አድርገን ጥሩ ደረጃ ላይ እያደረስን ሆኖ ነው። ስለዚህ ይሄ ፎረምም ከእነሱ ጋር በመተባበር ነው የሚዘጋጀው ማለት ነው። ከዛ በተጨማሪ ከመጀመሪያም ስራው ሲጀመር ከሚኒስትሪ ኦፍ ሄልዝ እና ኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት ጋር በመተባበር ስለሆነ እነሱም ዋና ባለድርሻ አካል ናቸው እዚህ ስራ ላይ። ስለዚህ እነዚህ ትልልቅ ሌሎችም አጋር ድርጅቶች አሉ። ከዚህ በተጨማሪም የኢትዮጵያ ኤምባሲ በአውስትራሊያ ያለው በጣም ድጋፍ እያደረገልን ነው። ስለዚህ እነዚህና ሌሎች ድርጅቶች ጋር በመተባበር ስራዎችን እየሰራን ነው ማለት ነው፣ ባለድርሻ አካላት ጋር ስናየው። ከዛ በተጨማሪ ትልቁና ዋናው ነገር ምን አይነት ተሳታፊዎችን ነው የምንጠብቀው ስንል አው ቅድም ገልጫዋለው። ከዚህ በፊት ደግሞ የተለያዩ ፕሮግራሞች ተደርገው ነበረ በሳይንስ እና ከፍተኛ ትምህርት ተቋምና፣ ከዛ በመነሳት አሁን እየጠበቅን ያለነው ተሳታፊ ከአምስት መቶ በላይ የሚሆን ተሳታፊ እየጠበቅን ያለ ነው ማለት ነው። ወደ ውስጥ ደግሞ ገብተን ምን አይነት ስራዎችን እየተሰሩ ያሉት የሚመጣው ተሳታፊስ ከኛ ምን ይጠብቃል? የሚለውን ነገር እዚህ ጋር መግለጽ የምፈልገው ዮሐንስ ቅድም ብሎታል። አራት ዋና ዋና ስራዎች አሉ። በበሽታ ስርጭት ላይ የሚቀርቡ ፕሬዘንቴሽኖች ወይ ደግሞ ጥናጣዊ ጽሁፎች ይኖራሉ። ከዛ ጋር ተያይዞ የጤና ስርአቱ ምን አይነት ስራዎችን መስራት አለበት፣ ምን አይነት ሪኢንጂነሪንግ ወይ ደግሞ ምን አይነት ስራዎች መደረግ መታሰብ አለባቸው፣ የሚለውንም በኢኮኖሚም በመድኃኒትም ዙሪያ ቅድም ያነሳውን ነገር እስከ ሰባት እስከ ስምንት የሚሆኑ ፕሬዘንቴሽኖችን ይቀርባሉ ማለት ነው። ከዚህ በተጨማሪ ዋና አጋር ድርጅቶች ያልኳቸው ቅድም የተለያዩ እንግዶችን ጋብዘናል። ስለዚህ እንግዳዎችም ይኖሩናል የመግቢያ ንግግር የሚያደርጉ አሁን ደግሞ ኢትዮጵያ ውስጥ ያለውን ስራ በምን አይነት መልኩ እየሄደ ነው? ምን አይነት ደረጃ ላይ አለ? የሚለውን ነገር ለተሳታፊው የሚያስረዱልን ባለሙያዎችም ይኖራሉ ማለት ነው። ከፍተኛ ባለሙያዎችም ይኖራሉ። ስለዚህ በዚህ መልኩ ነው እንግዲህ እያዘጋጀ ነው ያለ ነው። ሶስተኛ ነገር ሰዓቱ መቼ ነው የሚለውን ስናይ አሁን የታሰበው በጁን አስራ ሶስት በፈረንጆች አቆጣጠር በእኛ አቆጣጠር ደግሞ በሰኔ ስድስት ቅዳሜ ከሰዓት ስምንት ሰዓት ተኩል ማለት ነው። በአውስትራሊያ ሲድኒ እና ካምቤራ አቆጣጠር ደግሞ ማታ ዘጠኝ ሰዓት ከሰላሳ ፒኤም ማለት ነው። ይህን ሰዓት ስናዘጋጅ ያሰብነው ሌላ የክፍለ አለማትም ያሉ ሰዎችን እንድናገኝ ነው። ስለዚህ አውሮፓ ላይ ያሉትን ማግኘት እንችላለን፣ ሌሎችም አሜሪካ አካባቢ ያሉትንም እንደዛው ማግኘት እንችላለን ብለን አመቺ የምንለውን ሰዓት ነው እንግዲህ የያዝነው። በድጋሚ ለማሳወቅ ጁን አስራ ሶስት ዘጠኝ ሰዓት ከሰላሳ ፒኤም በሲድኒ፣ ካምቤራ፣ ሜልበርን ታይም በኢትዮጵያ አቆጣጠር ደግሞ ሰኔ ስድስት ከሰዓት ስምንት ሰዓት ተኩል ላይ ይሆናል ፕሮግራማችን ማለት ነው። በዚህ መሰረት ከሁለት ሰዓት ተኩል የሚቆይ በጣም ጥልቅ የሆነ በጣም የተደራጀ የጥናት ጽሑፎችን በተለያዩ ሪሰርቸሮች ወይ በተለያዩ ተመራማሪዎች ይቀርባሉ። እና ከዛ በተጨማሪም ደግሞ ዋናው ባለድርሻ አካላት ያልናቸው የተጋባዥ እንግዶችን ንግግር ያደርጋሉ ማለት ነው። ይህንን ይመስላል። አውስትራሊያም ሆነ በሌላው ዓለም ላይ ያሉ ኢትዮጵያውያን በዚህ መድረክ ላይ ለመሳተፍ የሚሹ ካሉ በምን መልኩ ነው መሳተፍ የሚችሉት? አድራሻውን በምን መልክ ያገኛሉ? በዙም በምትገናኙበት ወቅት። አመሰግናለሁ ካሳሁን አስታወስከኝ፣ የረሳሁትን እና ዋናው ነገር ምንድን ነው። እንግዲህ አሁን እነዚህ ቅድመ ዝግጅቶች ስላለቁ ከሰኞ ጀምረን በተለያዩ የሚዲያ አውትሌት ወይ ደግሞ እነዚህ የማህበራዊ ሚዲያዎችን በመጠቀም እናስተዋውቃለን። ቅድም ያልኳቸውም አጋር ድርጅቶች ጋር አሁን ለምሳሌ የሳይንስና ከፍተኛ ትምህርት ተቋም ወደ ኢትዮጵያ ውስጥ ወዳሉ የከፍተኛ ትምህርት ተቋማት ይህንን መልእክት ያስተላልፋል። ሌሎችም አጋር ድርጅቶቻችን ከእኛ ጋር የሚሰሩ ይህንን ነገር ይደርሳቸዋል ማለት ነው። በእነዚህ የሚዲያ አውትሌቶች እንደርሳለን ብለን እናስባለን። ከዛ በተጨማሪ ይሄንን ከሰጠን በኋላ ከፕሮግራሙ አንድ ቀን ቀድመን ወይ ደግሞ ከፕሮግራሙ ትንሽ ሰዓት ቀድመን የዙም አይዲውን ወይ ደግሞ የሚስጥር ኮዱንም ጨምረን ለሚሳተፉ ተሳታፊዎች እንልካለን ማለት ነው። ስለዚህ ትልቁ የምንወጣበት ወይ ደግሞ ይሄንን ነገር የምናሰራጭበት ሊሆን የሚችለው የማህበራዊ ሚዲያዎች ናቸው። ወደ የዩኒቨርሲቲዎችም ወደ የተለያዩ ድርጅቶችም መልእክቱን እናደርሳለን ማለት ነው። ስለዚህ በዙም ሚቲንግ ነው የሚሆነው። ዙም ዌቢናር ሁለት ነጥብ አንድ አዜብን የገለጸችው አለ ስለ ጥናቶቹ በተመለከተ ማለት ነው። ወደ ሰባት ስምንት ጠጠር ያሉ ጥልቀት ያላቸው ጥናቶች ይቀርባሉ። ዋናው እዚህ ላይ ግን ልገልጽ የምፈልገው ምንድን ነው ይሄ ጥናት ሰባት ስምንቱ ፕሬዘንቴሽን ከሀምሳ በላይ ተማርማሪዎች የተሳተፉበት ነው። ይሄ የኔትወርኩ አባል ይህንን ጥናትን አብረን ተነስተን እዚህ የደረስነው ከሀምሳ በላይ ያለን እዚህ አውስትራሊያ ያለንን ማለት ነው። ይሄ ጥልቀቱንም ያመለክታል። ይሄም እንዲገለጽ ስለፈለኩ ነው ማለት ነው። ሌላው የሚዲያውን ነገር ነው። አዜብ አንስቷለች። ሀገር ቤት ካሉ የተለያዩ አግባብ ያላቸው መስሪያ ቤቶች ጋር እየሰራን ያለ ነው ከሌሎች ግለሰቦች እና ግን የሚዲያው ላይ ምንድን ነው ያለን አስተሳሰብ ያው ከአንተም ጋር ያደረግነው ያው አንድ የሚዲያ ኤንጌጅመንት ነው። በሌሎችም የኢትዮጵያ ጉዳይ የሚያገባቸው የተለያዩ ሚዲያዎች ኦንላይን ፕሬዘንስ ያላቸው የሌላቸውንም በስፋት ለሁሉም ለማዳረስ ነው አላማው። ይህም ሁሉ የምናደርግበት አንድ ነው፣ በርካታ ሁሉም በዚህ ነገር ላይ ኢንትረስት ያለውን እንዲደርሰው ማለት ነው መረጃው እና መጥተው እንዲያዳምጡ ማለት ነው። ይሄ ሁሉ አሁን በፍላየር በማዘጋጀ ፍላየሩን በዲስትሪክት በማድረግም እናካሄደዋለን ማለት ነው። እንደሚታወቀው አውስትሬሊያ ኮቪድ አስራ ዘጠኝን ወረርሽኝ ጥሩ በሆነ መልኩ ለመከላከል ከቻለችና ስኬታማ ከተባሉ ሀገሮች አንዷ ነች። ይህ የአውስትሬሊያ ተሞክሮ በዚህ በፎረሙ ላይ ስኬታማ መልኩ የሚነሳበት ምክንያት አለ። ልምድን ከመለዋወጥ አኳያ ዶክተር ዮሐንስና አዜብ ጥሩ ጥያቄ ነው። በተለይ በሁለተኛው ቴማቲክ ኤሪያ ላይ ሪኢንጂነሪንግ ደ ሄል ሲስተም የሚለው ላይ ማለት ነው። ይቅርታ እንግሊዝኛ ስለተጠቀምኩኝ። እዛ ላይ የተለያዩ ሀገሮችን ልምድ ያካተተ ሲንተሲስ የሚባለ ወይም ደግሞ የጥናቶችን የተጨመቀ ሀሳብ የሚያንሸራሽርም ነገር አለው። ያ ቴማቲክ ኤሪያ ደግሞ የሚሸፍነውም ስለ ፐብሊክ ሄል ሴኪዩሪቲም አብሮ ያነሳል ማለት ነው። በዛ አካባቢ አድርጎ የአውስትራሊያን ኤክስት ልምድም የማካተት እድል አለ። እንደምታውቀው የአውስትራሊያ የተሳካ ልምዷ ከጤና ስርዓቱ ጋር ብቻ የተያያዘ አይደለም። የኢኮኖሚን ኢንተርቬንሽን አብሮት የነበረው ነው። ያም መሳካቱ የራሱን የሆነ ተጽዕኖ አለው። እንግዲህ ምንድን ነው ኮንፈረንሱ ጥናቶች የሚቀርቡበት ነው። ነገር ግን ጥያቄዎችም አብረው የሚሸራሸሩበት ነው ማለት ነው። እና በዛም መልኩ ደግሞ የአውስትራሊያ ልምድ ሊገለጽ ይችላል። በቀጥታ ግን አውስትራሊያን ብቻ ነጥለን የሚቀርብበት ሁኔታ ላይኖር ይችላል። ግን እንዳልኩ የዓለምን ልምድ ስለሆነ ጨምቀን እዛ ላይ የምናቀርበው የአውስትራሊያ ልምድም ከዓለም ሌሎች ልምዶች ጋር ተደምሮ የሚቀርብበት ሁኔታ አለ ብዬ ነው ምገምተው። አመሰግናለሁ። ካሳሁን፣ አውስትራሊያ ሁላችንም እዚህ ስላለን ያሉትን በጣም ለዓለም ምሳሌ የሚሆኑ ልምዶች እንዳሉ እያየን ነው። በዛም መሰረት እንግዲህ የተሻለ ሁኔታ እንገኛለን አሁን ከዚህ የምንማረውን ነገር እውነት ነው እንወስዳለን ይሄንን ግን ለኢትዮጵያ በሚጠቅም መልኩ፣ ምክንያቱም በተለያየ አይነት ሁኔታ ውስጥ ያሉ ሁለት የተለያዩ አገሮች ስለሆኑ ለኢትዮጵያ በሚመች መልኩ ለማቅረብ ነው እያሰብን ያለው። እና ቅድም ዮሐንስ ካለው ጋር ምንድን ነው በተለይ ደግሞ የጤና ስርዓቱን በተመለከተ ወይ ደግሞ ጠቅለል ባለ መልኩ የመከላከልና የመቆጣጠር ስራውን ነገር ስናስብ አውስትራሊያን ብቻ አይደለም፣ ሌሎች አገሮችን በተለይ ደግሞ አፍሪካ ሀገሮችን ሌሎች ለውና ሚድል ኢንካም ካንትሪ የምንላቸው ያሉ አገሮችንም ጨምረን ይሄንን ልምዳቸውን በምን አይነት መልኩ ነው እየሰሩ ያሉት፣ በምን አይነት መልኩ ነው የጤና ስርዓቱን እያደራጁ ያሉት፣ በምን አይነት መልኩ ነው የኢኮኖሚ እያደራጁ ያሉት የሚለውን እሱን ነው ዋናው ትልቁ የዚህ ሪሰርች ውጤቱ ይሄንን ልምድ ቀምረን በምን መልኩ ኢትዮጵያ ውስጥ መጥቀም ይችላል፣ በምን መልኩ ይሄንን ማገዝ ይችላል፣ በሚል መልኩ ነው የምናቀርበው ማለት ነው። በዛ አንግል ነው እያየነው ያለ ነው። መልካም ዶክተር ዮሐንስ ክንፉ በካምብራ ዩኒቨርሲቲ የሉላዊ ጤናና ምጣኔ ሀብት መምህርና ተመራማሪ፣ አዜብ ገብረስላሴ በኒው ሳውስ ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት ሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካሳሁን። እናመሰግናለን ካሳሁን እ ስለጠጣ ምድል እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን